ትኩረት በአፍሪካ የዛሬው ትኩረት በአፍሪካ ፕሮግራም ትኩረቱን በመጀመሪያ በአፍሪካ ቀንድ ከሶማሊያ ተነጥላ ራሷን ነፃ ሀገር አድርጋ የቆየችው ሶማሌላንድ በእስራኤል እውቅና ማግኘቷን ተከትሎ የተነሳውን ዲፕሎማሲያዊ ውዝግብና አካባቢያዊ ውጥረት ላይ ያደርጋል በሁለተኛነት ደግሞ በምዕራብ አፍሪካዊቱ ሀገር ጊኒ ከሶስት ዓመታት በፊት በመፈንቅለ መንግስት ወደ ሥልጣን የመጡት ጄኔራል ተካሄደ በተባለ ምርጫ ማሸነፋቸውንና አንደምታውን የሚቃኝ ይሆናል ባለፈው ሳምንት አርብ የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ባለፉት ሶስት አስርት ዓመታት ከሶማሊያ ተነጥላ ራሷ ነፃ አገር አድርጋ በማወጅ እውቅና ስትሻ የቆየችውን ግን በማንም ጥያቄዋ ተቀባይነት አግኝቶ የማያውቀውን ሶማሊላንድን እስራኤል እውቅና የሰጠችና በነፃ ሉዓላዊ አገርነት የተቀበለቻት መሆኑን ማሳወቃቸው ለሞቃዲሾው የሶማሊያ መንግስትና ሕዝብ ቁጣን በሶማሊላንድ ሶማሌዎች ደግሞ ደስታና የድል ስሜት ፈጥሯል። እንደ አውሮፓ አቆጣጠር በ1991 ዓ ም በሶማሊያ የተቀሰቀሰውን የእርስ በርስ ጦርነት ተከትሎ ራሷን ነጻ ሀገር አድርጋ በማወጅ የራሷን አስተዳደር መስርታ የቆየችውን ሶማሌላንድን በይፋ በማወቅ እስራኤል የመጀመሪያው ሀገር መሆኗ ብዙ ትርጉምና ትንተና የተሰጠው ቢሆንም ሶማሌላንዳውያን ግን ውሳኔውን ድፍረት የተሞላበት ትክክለኛ ውሳኔ በማለት ለእስራኤል መንግስትና ህዝብ አድናቆትና ምስጋናቸውን እያሰሙ ነው። የሶማሌላንድ ፕሬዝዳንት ሚስተር አብዱርህማን መሐመድ አብዱላሂ ውሳኔው እንደተሰማ ለሶማሌላንድ ህዝብና ለዓለም መንግስታት ጭምር ባሰሙት ንግግር ዕለቱ ባለፉት ሦስት አስርት ዓመታት የሶማሌላንድ ህዝብ ሲጠይቀው የነበረው ጥያቄ መልስ ያገኘበት ታሪካዊ ዕለት መሆኑን ገልጸዋል። ከሦስት አስርተ ዓመታት የሰላማዊ የራስ በራስ ማስተዳደር ልምምድ፣ የህገ መንግስት ሥርዓት ምስረታና የዲሞክራሲ ግንባታ ሂደት በኋላ ሶማሊላንድ ነፃ ሉዓላዊ ሀገር መሆኗ ዓለም አቀፋዊ እውቅና አግኝቷል በማለት ይህን በማድረግ የመጀመሪያዋ ለሆነችው ለእስራኤል ህዝብና መንግስት ምስጋና አቅርበዋል። የሶማሌ መንግስት ግን የእስራኤልን ውሳኔ በሶማሊያ ሉዓላዊነት ላይ የታወጀ ጦርነት አድርጎ ነው የወሰደውና ያወገዘው። በርካታ የመካከለኛው ምስራቅና አፍሪካ ሀገሮች ቻይናን ጨምሮ ውሳኔውን አውግዘዋል። የሶማሊያ ሉዓላዊነት ሊደፈር የማይገባው መሆኑንም አስገንዝበዋል። የአውሮፓ ህብረት፣ የአረብ ሊግ፣ የአፍሪካ አንድነት ድርጅት፣ የምስራቅ አፍሪካ በየነ መንግስታት ኢጋድም የእስራኤል እርምጃ የአፍሪካ ሀገሮች ደንበሮች የተካለሉባቸውን መሠረታዊ መርሆች እና ስምምነቶች የሚጥስ ችግሮችን ሊፈጥርና ሊያባዛ የሚችል ነው በማለት ማስጠንቀቂያ አዘል መግለጫዎችን በየበኩላቸው አውጥተዋል። ከዚህም አልፎ ጉዳዩ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው ሰኞ በተጠራው አስቸኳይ ስብሰባ ክርክር ተደርጎበታል። ውሳኔም ተላልፎበታል። በመንግስታቱ ድርጅት የሶማሊያ አምባሳደር ሚስተር አቡባከር ዑስማን በስብሰባው ላይ ባሰሙት ንግግር This act of aggression is aimed at encouraging fragmentation of the territory of Somalia. ይህ የሶማሊያ ሰሜናዊ ምስራቅ በሆነው የአገሪቱ ክፍል ላይ የተወሰነው ውሳኔ የሶማሊያን ግዛታዊ አንድነት የሚያፈርስ ብቻ ሳይሆን በአፍሪካ ቀንድም አለመረጋጋትን የሚፈጥር ነው በማለት ምክር ቤቱ የእስራኤልን እርምጃ አደገኛነት በሚገባ እንዲያጤነውና እና እንዲያወግዘው አሳስበዋል። የአሜሪካዋ ተወካይ አምባሳደር ታሚ ብሩስ በበኩላቸው ባሰሙት ንግግር ማንኛውም ሀገር የውጭ ግንኙነት ፖሊሲውን በነፃነት እንደሚተገብር ሁሉ እስራኤል የራሷን የውጭ ፖሊሲ የማራመድ መብት ያላት መሆኑን በመጥቀስ ውሳኔዋን ከማውገዝ ተቆጥበው አሜሪካ ግን የእስራኤልን ውሳኔ እንደማትከተልና በሶማሊያ ላይ ያላት ፖሊሲም ያልተለወጠ መሆኑን አስገንዝበዋል። የሶማሌላንድ የእውቅና ጥያቄ ለብዙዎች የቀረበና የሚጠበቅ ቢሆንም የመጀመሪያው እውቅና ሰጪ ሀገር እስራኤል መሆኗ ግን አነጋጋሪ ብቻ ሳይሆን የተለያዩ መላምቶችንና ትንታኔዎችንም የሚጋብዙኗል። እስራኤል የፊልስጤም የእውቅና ጥያቄ ያለባት በጋዛ በመጠነ ሰፊ የሰብአዊ መብት ጥሰት እየተከሰሰችና እየተወገዘች ባለበት ሁኔታ በድንገት አፍሪካ ቀንድ ዘልቃ ለሶማሌላንድ የአገርነት ጥያቄ እውቅና በመስጠት የመጀመሪያዋ መሆኗ ያለ ምክንያት አይደለም ነው አንዳንድ የፖለቲካ ተንታኞች የሚሉት። ቀድሞ የብሪታንያ የመካከለኛው ምስራቅ ሚኒስትር የነበሩት ሚስተር ቶቢያስ ኤልውድ እንደሚሉት ከሆነ የእስራኤል እርምጃ ዓለም ፊቱን ከእስራኤል ዘወር እንዲያደርግ ያለመ ነው ም ከእስራኤል ውጪ እንድንነጋገር እና እንድንወያይ ሆን ተብሎ የተሰጠ አጀንዳ ይመስለኛል። ካልሆነ እጅግ ብዙ ችግሮች እያሉባት ለምን ሌላ አወዛጋቢ የውጭ ፖሊሲ ታራምዳለች? ውሳኔው አጀንዳ ለማስቀየር በእስራኤል ጋዛና የምዕራብ ዳርቻ እየሆነ ካለው አይናችንን እንድናነሳ ለማድረግ ያለመ ሊሆን ይችላል በማለት ከእስራኤል የሶማሌላንድ እውቅና ጀርባ ይኖራል ያሉትን የእስራኤልን እሳቤ አመላክተዋል። ከኦስሎ ሶማሊያዊው የፖለቲካ ተንታኝ ሚስትር መሐመድ ከይር ኦመር ደግሞ የእስራኤል ውሳኔ በሁለት ዋና ዋና ምክንያቶች ላይ የተመሰረተ ሊሆን ይችላል ባይ ናቸው። አንዱ የሶማሌላንድ የጂኦግራፊ አቀማመጥ በቀይ ባህር ደቡባዊ መግቢያ ላይ መሆኑ ነው። ሁለተኛው የአፍሪካ ቀንድ ብዙ ችግሮች ያሉበትና በርካታ ተዋንያን ያሉበትም መሆኑ ነው በማለት ውሳኔው ሁለቱንም በሚጠቅም ስምምነት ላይ የተመሰረተ ሊሆን እንደሚችል ያላቸውን እምነት ገልጸዋል። የሶማሊያ ፕሬዚዳንት ሚስትር ሐሳን ሼክ መሐመድ የሚሉት ግን የእስራኤል ውሳኔ የተላለፈው እስራኤል ከሶማሌላንድ ጋር በሶስት ጉዳዮች ተስማምታ ነው። አንደኛው ፍልስጤማውያንን በሶማሌላንድ ላይ የማስፈር አጀንዳ ነው። ሁለተኛው በኤደን የባህር ሰላጤ እስራኤል የጦር ሰፈር እንዲኖራት መፍቀድ ሲሆን፣ ሶስተኛው ሶማሌላንድ እስራኤልን በወዳጅነት ከሚቀበለው የአብርሃም ስምምነት እንድትቀላቀል ነው በማለት ይህ ስለመሆኑ አስማማኝ መረጃ ያላቸው መሆኑን ገልጸዋል። በሌላ በኩል ግን የሶማሌላንድ ጥያቄ በሌሎች አገሮች ከነበሩ ወይም ካሉና የመገንጠልን ጥያቄ ከሚያራምዱ ግዛቶች ወይም ህዝቦች አንድ አይነት እንዳልሆነ መረዳት እንደሚያስፈልግ ነው የሚነገረው። የሶማሌላንድ ራሷን ከሶማሊያ ነጥላ ማስተዳደር ከጀመረችበት ከ991 ዓ ም ጀምሮ መንግሥታዊ መዋቅሮችን በመዘርጋትና ተቋማትን በመገንባት የራሷን ሰራዊትና የፖሊስ ኃይል በማደራጀትና ሰላምና ደህንነቷን በራሷ በማስከበር እንዲሁም ዴሞክራሲያዊ ምርጫዎችን በማካሄድና ሰላማዊ የሥልጣን ሽግግር በማድረግ በኩል በአካባቢው በአርአያነት የምትጠቀስ ናት የሚሉ ወገኖች በአንጻሩ የሞቃዲሾ መንግሥት እስካሁንም ያልተረጋጋና በአገሪቱ ላይም ሙሉ ቁጥጥር የሌለው መሆኑ የሶማሌላንድን ጥያቄ ምክንያታዊ አያደርገውም ወይ በማለት ይጠይቃሉ። ይህ በብዙ ተቃውሞና ውግዘት የታጀበው የእስራኤል የሶማሌላንድ እውቅና በተለይ በሶማሌላንድ ዓለም አቀፍ የእውቅና ጥያቄ ላይ ከፍተኛ እንደምታ እንዳለው ነው በሶማሌላንድ ሶማሌዎች የሚታመነው። የሶማሌላንድ የውጭ ጉዳይ ሚኒስትር ሚስተር አብዱሮሃማን ዳሂር ይህንን ሲያብራሩ እስራኤል የእስራኤል የሶማሌላንድ እውቅና በተምሳሌነቱ ብቻ ሳይሆን በተግባር ትልቅ ጥቅም ያለው ነው። የሶማሌላንድ የአገርነት እውቅና ጥያቄ ህጋዊ መሰረት ያለውና የሉዓላዊ የአገርነት መስፈርቶችን ያሟላ መሆኑን ያረጋገጠ ነው። የሁለትዮሽና ባለብዙ ወገን ስምምነቶችን ለማድረግም ይረዳል፣ ኢንቨስተሮችንም ይስባል። በማለት አገሮች በሶማሌላንድ ያላቸውን ጥርጣሬ ሊያስወግዱ እንደሚገባም አሳስበዋል። ይሁን እንጂ የተቃውሞ ዘመቻው እንደቀጠለ እየተስተዋለ ነው። በተለይ ቱርክ የሶማሊያን ሉዓላዊነት ለማስከበር ሁሉንም ነገር እንደምታደርግ እየገለጸ ሲሆን፣ ግብፅና ሳውዲ አረቢያ፣ ኤርትራና ጅቡቲም ጭምር ከተቃውሞ ጎራ መሰለፋቸውም ታውቋል። በሌላ በኩል ደግሞ እስራኤል በአካባቢው መገኘቷ የየመንን ሁቴዎች እንቅስቃሴ ለመቆጣጠርና ከሁሉም በላይ የኢራንን አካባቢው ተጽዕኖ ለመግታት እስከሆነ ድረስ በተለይ ሳውዲ አረቢያና አሜሪካ ተቃውሞ ሊኖራቸው እንደማይችል የሚገምቱ ተንታኞች ይልቁንም በቀጣይ የሶማሌ ላንድን ሀገርነት የሚቀበሉ አገሮች ከሩቅም ከቅርብም መምጣታቸው አይቀርም ይላሉ። በምዕራብ አፍሪካዊቱ ሀገር ጊኒ ባለፈው ሳምንት በተካሄደ ፕሬዚዳንታዊ ምርጫ እንደ አውሮፓውያን አቆጣጠር በ2021 ዓ.ም በመፈንቅለ መንግስት ወደ ስልጣን የመጡት ጄኔራል ማማዲ ዱምቦያ በከፍተኛ ድምፅ ያሸነፉ መሆኑን የአገሪቱ የምርጫ አስፈጻሚ ጽህፈት ቤት አስታውቋል። ሆኖም ግን ምርጫው ነፃና ግልጽ እንዳልነበርና በርካታ የተቃዋሚ ፓርቲዎች እጩዎችም ከውድድር የታገዱበት የይስሙላ ምርጫ እንደነበር ነው ሲቪል ማህበረሰቦችና የምርጫ ታዛቢዎች የገለጹት። ጄኔራል ዱምባያ እንደ ኤሮፓ አቆጣጠር በ2021 ዓ ም ያኔ የ83 ዓመት አዛውንት የነበሩትን ፕሬዚዳንት አልፋ ኮንዴን በመፈንቅለ መንግሥት ያስወገዱት በአገሪቱ ሙስና በመንሰራፋቱ መልካም አስተዳደር በመጥፋቱና የአገሪቱ ኢኮኖሚ በማሽቆልቆሉ በመሆኑ እንደሆነ ሲገልጹ የነበር ቢሆንም ባለፉት አራት ዓመታት የእርሳቸው የሥልጣን ዘመንም ግን ብዙም የተለወጠ ነገር እንደሌለ ነው የሚገለጸው። እንደውም ፕሬዝዳንቱ ባለፉት አራት ዓመታት የተቃዋሚዎችን እንቅስቃሴ በመግታት ተቃውሞን በመገደብና ፕሬሱን በማፈን በብዛት ሲተቹ ቆይተዋል። ግንን ጨምሮ በብዙዎቹ የምዕራብና መካከለኛ አፍሪካ ሀገሮች በወታደራዊ መፈንቅለ መንግስት ወደ ሥልጣን መውጣትና መውረድ የተለመደ ሲሆን እንደ አውሮፓ አቆጣጠር ከ2021 ዓ ም በኋላ ብቻ እንኳን በአካባቢው አስር መፈንቅለ መንግስቶች ተካሂደዋል። በጊኒ በመፈንቅለ መንግስት ወደ ስልጣን ከመጡ በኋላ ቃላቸውን አጥፈው ለፕሬዝዳንትነት ተወዳድረው አሸነፈው የተባሉት የአርባ አንድ ዓመቱ ጎልማሳ ጄኔራል ማማዲ ዱምቧያ በአዲሱ ህገ መንግስት መሰረት ምናልባትም በሳቸው ላይ መፈንቅለ መንግስት ካልተካሄደባቸው በስተቀር ቢያንስ ለሚቀጥሉት ሰባት ዓመታት በስልጣን ላይ የሚቆይ ይሆናል። ጊኒ በዓለም ከፍተኛ የቦክሳይትና የብረት ማዕድኖች ክምችት ያለባት ሀገር ብትሆንም የተባበሩት መንግሥታት ድርጅት መረጃ እንደሚያመለክተው ግን ከስድስት ሚሊዮን ህዝቧ ግማሽ ያህሉ በድህነት የሚኖር ነው። አድማጮች የዛሬው ትኩረት በአፍሪካ ፕሮግራም እዚህ ላይ ያበቃል። ገበያው ንጉሴ ነኝ። ጤና አይስጥልኝ።